ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን በቀጥታ የሚተላለፍላችሁን የዛሬ ማክሰኞ ሐምሌ 22 2006 ዓ ም ስርጭት ይዤ የማስተናገዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራል። የቴክኒክ መሐንዲሱ ሊና ስሪንኩስ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዲሱ አበባ ያሰማናል። ደህና አምሽታችኋል። ባለፈው አርብ ናይጄሪያ ውስጥ በኢቦላ በሽታ ከሞተው ሰው ጋር ማን ማን እንደተገናኘ ለማወቅ የጤና ባለሥልጣናት ጥረት እያደረጉ መሆናቸው ተሰምቷል። ባለሥልጣናቱ የሚያተኩሩት ከምዕራብ አፍሪካ በሚነሱ ተከታታይ የአውሮፕላን በረራዎች ውስጥ ከነበሩ መንገደኞች መካከል ማንኛቸው ከሟቹ ጋር እንደተገናኙ ነው። ኢቦላ በብዛት ሕይወት ካጠፋባቸው አካባቢዎች ዋነኞቹ የምዕራብ አፍሪካ ሀገሮች እንደሆኑም ይታወቃል። ወደ 700 ሰዎች መግደሉ የሚነገረውን የኢቦላ በሽታ መዛመት ለመግታት በሚልም ላይቤሪያ ድንበሯን በሙሉ መዝጋቷ ይታወቃል። ከእስራኤል የጦር አውሮፕላኖችና ታንኮች ወደ ጋዛ ስርጥ የተሰነዘሩ ጥቃቶች ቢያንስ 26 ሰዎች እንደገደሉ ተገለጠ። ጠቅላይ ሚኒስትር ቤንጃሚን ነታንያሁ ጦርነቱ በአጭር እንደማይቋጭ የተናገሩትን ወታደሩ ተግባራዊ እያደረገ መሆኑን የዛሬው ጥቃት አመልካች ነው ተብሏል። ሚስትር ነታንያሁ ትናንት ሰኞ በእስራኤል ቴሌቪዥን ለህዝቡ ባስተላለፉት መልእክት በሐማስ ላይ የሚካሄደው ዘመቻ የተራዘመ መሆኑን ገልጠዋል። ከፊት ለፊታችን ከባድ ፈታኝና አስቸጋሪ ቀኖች እንደሚጠብቁን እናውቃለን ሊያጠፉን በተነሱ አሸባሪዎችና ነፍሰ ገዳዎች ላይ ልናካሄድ ቆርጠን በተነሳንበት በዚህ ትግል ውስጥ ከፍተኛ ትዕግስትም ያስፈልገናል ብለዋል ኔታንያሁ። ፍልስጤማውያን የጤና ጥበቃ ባለሥልጣናት በሰጡት መግለጫ በዛሬ እለት የተመዘገበው አጠቃላይ የሟቾች ቁጥር ከ1100 በላይ ሆኗል። በሁለቱ ወገኖች መካከል ውጊያ ከተጀመረበት ከሶስት ሳምንታት ወዲህ በአብዛኛው ሰለባ የሚሆነው ሲቪሉ ማህበረሰብ እንደሆነም ይታወቃል። የሐማስ ነውጠኛ ቡድን ወደ እስራኤል ለመዝለቅ በሚጠቀምበት የጉድጓድ ኔትወርክ ድምሰሳ ላይ የእስራኤል ጦር የጀመረውን እርምጃ አያቋርጥም ሲሉ ጠቅላይ ሚኒስትር ኔታንያሁ መናገራቸውም ይታወቃል። ኢራን ባለፈው ሳምንት በቁጥጥር ስር ያዋለቻቸውን ሰዎች እንድትለቅ የሰብአዊ መብት ተሟጋቾችና ዩናይትድ ስቴትስ ጥሪያቸውን ቀጥለዋል። እንዲፈቱ ጥያቄ እየቀረበ ያለው ቴራን የተመደበውን የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ሬዚያንን እና ሌሎች ሁለት ጋዜጠኞችን ይጨምራል። ሂዩማን ራይትስ ዎች ዛሬ ማክሰኞ እንዳስታወቀው በታሳሪዎቹ ላይ ተቀባይነት ያለው ክስ ካልተመሰረተ ወይም ሐቀኛ ፍትሕ እንደሚሰጣቸው ዋስትና ካልተሰጠ በቀር ኢራን ሰዎቹን በአስቸኳይ መልቀቅ ይኖርባታል። እንደ አውሮፓ አቆጣጠር ከ2012 ጀምሮ ቴሄራን ውስጥ የዋሽንግተን ፖስት ዘጋቢ የነበረው የ38 ዓመቱ ሬዛኒያን የዩናይትድ ስቴትስ የኢራንም ዜጋ ነው። ባለቤቱ ግን የዩናይትድ ስቴትስ ነዋሪነትን ማመልከቻ አግብታ መልስ እየጠበቀች ነው። ሌሎች ሁለት የታሰሩ አሜሪካውያን የፎቶግራፍ ጋዜጠኞች እንደሆኑም ይታወቃል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ጄን ሳኪ ትናንት ለጋዜጠኞች ሲናገሩ ሁኔታው ዩናይትድ ስቴትስን በጽኑ እንዳሳሰባት ገልጠው ኢራን ታሳሪዎቹን በአስቸኳይ መልቀቅ እንዳለባትም ተናግረዋል። ደቡብ አፍጋኒስታን ውስጥ ካንዳር የደረሰ የአጥፍቶ ጠፊ ጥቃት የፕሬዚዳንቱን የቅርብ ዘመድ መግደሉን ባለስልጣናት ተናገሩ። ፈንጂ የታጠቀ አጥፍቶ ጠፊ ትናንት ሰኞ ፍንዳታውን ባደረሰበት ወቅት ሟቹ የፕሬዚዳንት ካርዛይ ዘመድ ሐሽማት ካርዛይ በኢድ አልፈጥር በዓል መኖሪያ ቤታቸው ውስጥ እንግዶችን ሲያስተናግዱ እንደነበር ታውቋል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። አሽማት ካርዛይ በአፍጋኒስታኑ ፕሬዚዳንታዊ ምርጫ ወቅት ሚስተር ካርዛይን ይተካሉ ተብሎ ተስፋ ከተደረገባቸው ሁለት እጩዎች መካከል ለአሽራፍ ጋኒ ቅስቀሳ ሲያደርጉ እንደነበር ታውቋል። ሚስተር ጋኒ በትዊተር መልእክታቸው የአማካሪያቸው መሞት አፍጋናስታውያን በሙሉ በጋራ ጠላቶቻቸው ላይ በአንድነት እንዲነሱ ያደርጋቸዋል ወይም ያስተባብራቸዋል ማለታቸው ተገልጧል። በመጨረሻም በሬክተር መለኪያ 6.3 የተመዘገበ ርዕደ ምድር ምስራቅ ሜክሲኮን ማናወጡ ተገለጠ። በሰው ሕይወትም ሆነ በንብረት ላይ ግን ከባድ ጉዳት አልደረሰም። በስምንት የሜክሲኮ ግዛቶች የሚገኙ ነዋሪዎች ነውጡ ከደረሰበት ከ500 ኪሎ ሜትር ርቆች እንደተሰማቸው ተገልጧል። ቀደም ብሎ ትናንት ሰኞውም በሬክተር 5.4 የተመዘገበ ርዕደ ምድር ሜክሲኮን ከጓታሜላ ጋር የምታዋሰኗን ማዛታን ከተማ ማናወጡ ተነግሯል። አድማጮች ለሰዓቱ ያለን ዜና የሆነው በሶስት ሰዓቱ መደበኛ ፕሮግራም ሰፋ ያለ የዜና ወጃ ላይ እንገናኛለን። ሰላም ለናምሽ አመሰግናለሁ። አዲሱ እንግዲህ ዜናውን ባልከው መሰረት በከምሽቱ ሁለት ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን እንጠብቃለን፣ ከምሽቱ ሶስት ሰዓት ላይ ማለት ነው። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የመጀመሪያው ዘገባ የአፍሪካ ወጣት መሪዎችና የዋሽንግተን ስብሰባቸው ወይም ቆይታቸው። ከተለያዩ የአፍሪካ ሀገሮች ወደ ዩናይትድ ስቴትስ የተጋበዙ አምስት መቶ ወጣት አፍሪካውያን መሪዎች ትናንት ሰኞ ሐምሌ 21 2006 ዓ ም ከፕሬዚደንት ባራክ ኦባማ ጋር ተገናኝተዋል። የውጭ ጉዳይ ሚኒስትሩም አነጋግረዋቸዋል። የአፍሪካን የፖለቲካ መሪዎች በሚቀጥለው ሳምንት ለውይይት የጋበዙት ፕሬዚደንት ባራክ ኦባማ ከአፍሪካ ሀገሮችና ሕዝቦች ጋር በእኩልነት ላይ የተመሰረቱ ግንኙነትን ማድረግ ተገቢ ነው ሲሉ ለወጣቶቹ ገልጸውላቸዋል። ለዚህ አፍሪካና የዩናይትድ ስቴትስ ግንኙነት ዋልታዎቹ ደግሞ ወጣቶች ናቸው ብለዋል ፕሬዚደንቱ። ወጣቶቹ ፕሬዚደንት ኦባማን ከማግኘታቸው በፊት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና ከተወካዮች ምክር ቤቱ ወይም ከኮንግረሱ አባላትም ጋር ተወያይተዋል። የስብሰባውን ሂደት እየተከታተለ ያለውን ሄኖክ ሰማግዜርን አሁን ስልክ መስመር ላይ ይዤዋለሁ። ከትናንትና ሁኔታ አንስቶ ዛሬም ያለውን ያጫውተናል። ሄኖክ፣ እንደምናመሸ እንደምናመሸ፣ ሰለሞን። እስቲ ምንድን ነው የሚመስለው ያለህበት ሁኔታ? ከትናንትናው የፕሬዚደንት ባራክ ኦባማ እና የውጭ ጉዳይ ሚኒስትሩ ስብሰባ ንነሳ እስቲ ያንተ ነው አየሩ፣ ቀጥል። መልካም እነዚህ አምስት መቶ ወጣቶች አስቀድመው ለስድስት ሳምንታት ያህል ታዋቂ በሆኑ በተለያዩ የዩናይትድ ስቴትስ ትምህርት ቤቶች እንዲሁም የአስተዳደርና የሲቪክ የንግድ ተቋማት ትምህርት ሲወስዱ ስልጠና ሲቀስሙ የልምድ ልውውጥ እርስ በርስና እንደዚሁም ከዚህ ከዋሽንግተን ዲሲ እንዲሁም ከዩናይትድ ስቴትስ ባለስልጣናት ከዩናይትድ ስቴትስ ተቋማት ሲቀስሙ ነው የቆዩት። ከኢትዮጵያ እንግዲህ አስራ ሁለት ተሳታፊዎች አሉ። በተለያየ ስራ የመጡ ናቸው። በንግድ ስራ እንዲሁም በመንግስትና ህዝብ አስተዳደር አልፎም በማህበረሰብ ተቋማት አመራር ስልጠና እየወሰዱ ነው። ልምድም ተሞክሮም አላቸው። የራሳቸውንም ተሞክሮ ያካፍላሉ። ከሌሎችም ተሞክሮዎችን ቀስመዋል። እንግዲህ አበረታች ታሪኮች ያሏቸው እና የመሪነት ብቃት ያሏቸው ወጣቶች በመሆናቸው ነው የተመረጡት። በትናንትናው ዕለት አስቀድመህ እንዳልከው ከፕሬዚዳንት ባራክ ኦባማ ጋር በተነጋገሩ ጊዜ እነዚህ ወጣቶች ለአህጉራቸው ለአፍሪካ፣ ለየሀገሮቻቸው፣ ለማህበረሰባቸው፣ እንደዚሁም ደግሞ ለራሳቸው መሪዎች መሆናቸውን እና አሁንም ሆነ ወደፊት ከእነሱ ጋር ብዙ The objective was to give young Africans the opportunity to come to the United States and develop their skills as the next generation of leaders in civil society. Abi Yalamao <laughs> እንዲሁም በመንግስት አስተዳደር የሚሰማሩ የተዋጣላቸው መሪዎች የሆኑ ዘንድ የሚያግዛቸውን ክህሎት እንዲያዳብሩ ነው። ጅምሩ የተጎናጸፈውን ምላሽ እጅግ አመርቂ ሆኖ ነው ያገኘ ነው። የስልክና የኢንተርኔት አገልግሎቶች ባልተዘረጉባቸው የገጠር አካባቢዎች ጭምር በመላው አህጉሪቱ ወጣቶች ወደዚያ ግብ የሚያዳርሰውን ጉዞ ተያይዘዋል። እሺ ቀጥሎስ ምንድን ነው የሆነው ሄኖክ? እንግዲህ ሚስተር ጋር ጊዜያቸውን ወስ ለአንድ ሰዓት ተኩል ገደማ ነው ውይይት ያደረጉት። እንደምታውቀው ሰለሞን በሚቀጥለው ሳምንት ፕሬዚዳንት ባራክ ኦባማ ከአፍሪካ መሪዎች ጋር በዚህ በዋሽንግተን ዲሲ ከፍተኛ የሆነ ስብሰባ ያደርጋሉ። ወጣቶቹ በስፋት ከራሳቸው የሚጠበቁ የሆኑ የማህበረሰብ ለውጥ የማምጣት ስራዎች በንግድ ተቋማቶቻቸው፣ እንደዚሁም በመንግስት የስራ ኃላፊነቶቻቸው ብዙ እንደሚጠበቅ አሳስበዋቸዋል ፕሬዚዳንት ኦባማ። ከዛም አስቀጥለው በዩናይትድ ስቴትስ የሚደረጉ ድጋፎች እንዴት እንደሚጠናከሩ ፕሬዚዳንት ባራክ ኦባማ ያስረዱበትም ድምጽ አለን። እንግዲህ ከአስቀድመው ፕሬዚዳንት ኦባማ እነኚህን ከዚህ ዓመት ጀምሮ በሚቀጥለው ዓመት የሚመጡትንም በሙሉ የማንዴላ ፌሎዎች ወይም የማንዴላ ደቀ መዝሙሮች በሚል የዚህ የትምህርት አሰጣጡን ራሱ በኔልሰን ማንዴላ ስም ሰየሙን መርሃ ግብሩን ማለት አዎ። በቀጣዩ ዓመት አንድ ሺህ የሚሆኑ ወጣቶች እንደሚመጡ ነው ፕሬዚዳንት ባራክ ኦባማ የተናገሩት። እስኪ ከአንደበታቸው እንስማ። ሦስተኛም፣ በዚህ በያሊ ማለትም የአፍሪካ ወጣቶች ውጥን የመገናኛ መረብ አማካኝነት ብቃታቸውን የሚያጎለብቱና ለውጤት የሚያበቁ ልዩ ልዩ ዘዴዎችና አማራጮችን እናስተዋውቃቸዋለን። በኢንተርኔት አማካኝነት ሊከታተሏቸው የሚችሉ የትምህርት ፕሮግራሞችን በአርአያዎች የሚቀርቡ ስልጠናዎችንና ክትትሎችን አዳዲስ የፈጠራና የንግድ እቅዶችን ለመጀመር የሚያስችሉ ብልሃቶችን ከሚያስተምሩ እውቅ ባለሙያዎች ጋር እንዲገናኙም እናደርጋለን። በመላው አህጉሪቱና በዓለም ዙሪያ አዳዲስ የመተዋወቂያና የመገናኛ ዘዴዎችንም እናመቻቻለን። ሄኖክ እንግዲህ እንዳልከው እነዚህ ሁኔታዎች በትናንትናው በመክፈቻ ዕለት የነበሩ ፕሬዚደንቱም ያደረጉት ንግግር ክፍሎች ናቸው ያሰማህን። በዛሬው እለት ደግሞ ለውጥ ለማምጣት የሚያስችሉ ስልታዊ ውይይቶችን እያካሄዱ ነው ያሉት ወጣቶቹ። ቀደም ሲል እንደነገርከን በሲቪክ እንቅስቃሴዎችና በስራ ፈጣሪነትም ላይ ውይይቶች እየተካሄዱ እንደሆነ ነው ያጫወትከን በመግቢያ ላይ እና እስቲ ሰፋ አድርገህ ንገረን ምን እንደሚመስል። ልክ ነህ ሰለሞን። በዛሬው ዕለት እነዚህን ተስፋ ሰጨታ አበረታች፣ ለተግባር ውጤት ያነሳሱ ንግግሮች፣ ውይይቶች በትናንት በኋላ ትንሽ ትንሽ ትንሽ ካለበት ቦታ ዞር በል እስኪ፣ ይሄ ነው እኮ። እሺ፣ ይሰማሃል? አሁን ይሰማል። አሁን እሺ፣ አሁን አሁን ቀጥል። መልካም እነዚህም ተስፋ ሰጪ አበረታቸውን ውይይቶች ንግግሮች ከሰሙ በኋላ እነዚህ ወጣቶች እንዴት በተግባር ላይ እናውለው ሲሉ ነው ዛሬ ሲወያዩ የሰነበቱት። የማህበረሰብ አመራር ፈተናዎች፣ የስራ እና የአሰራር ፈጠራ ችሎታዎችን በማዳበር ላይ ያተኮሩ ውይይቶች ነው ሲያደርጉ የዋሉት። በስፋት ከተለያዩ ተቋማት ከዚህ ከዩናይትድ ስቴትስ የመጡ ባለሙያዎች እንደዚሁም የራሳቸው የደቀ መዝሙሮቹ ተወካዮች የተገኙባቸው ውይይቶች ተካሂደዋል። ወጣቶቹን በስፋት ያሳሰቧቸው የማህበረሰብ ለውጥ አገልግሎቶችና ተነሳሽነቶች፣ በመንግስታትና በሰፊው ህዝብ የሚኖራቸው ተቀባይነት፣ የሚያስመዘግቧቸው ለውጦች፣ በነዚህ አንድ ወጣት ከዩጋንዳ የመጣ ነው በስፋት የመንግስታትን አሰራር የተቀላጠፈና ግልጽ ለማድረግ የማህበረሰብ የመገናኛ ብዙሀን ትዊተር፣ ፌስቡክና ሌሎችም ያላቸውን ጥቅም አስመልክቶ በተለይ መንግስታት እነዚህን የእነዚህ የለውጥ አምዶች አካል ለማድረግ ምን መደረግ አለበት ሲል ጠይቋል። ራሱንም አብረውት የተሰበሰቡትንም ነው። አንዳንዶች መንግስታት እንደዚሁ በማህበረሰብ አገልግሎት የሚውሉ ወጣቶችን የሚያቀንቅሟቸውን አስተሳሰቦች እንደ መንግስት ጠላት አድርገው የመውሰዳቸው አካሄድን በማሰብ እንዴት ነው ወጣቶች ራሳቸውን ሊከላከሉ የሚችሉት የሚል ጥያቄ አነሳ። የራሳቸው እርስ በርስ ነው እንግዲህ ይህን ውይይት የሚያደርጉ እችን ጥያቄውን እችን ጥያቄውን ከራሷ እንደበት እንስማ ሄኖክ ወደ መልሱ ብንሄድ ጥያቄውን አስቀድሜ ገልጽላሃለሁ፣ እና አንድ የኮንጎ ወጣት ነው አብሯቸው የሚገኝ እሺ፣ አሌን ቺሪዊሳ ይባላል መልሱን የሰጠበት አለ። እሱን ካላችሁ እናሰማ፣ ጥያቄው ነው ያለው። ይሄ አሁን አንተ የምትለውን ጥያቄ እሱ ራሱ ጠይቆታል። መልካም እና እንስማ ውስጤ About state government. And my question really goes to social media. Uh, we've understood perfectly that social media is a tool for promoting good governance, wider participation, collaboration, and an avenue. እንደዚህ ነው የሚለው። ችሩዊሳ ጥያቄ ለማህበራዊ ሚዲያ የቀረበ ነው። ማህበራዊ ሚዲያ መልካም አስተዳደርን ለማስፋት የሚጠቅም መሳሪያ ነው፤ ተሳትፎን ትብብርን ያሰፋል። ክፍት ወይም ግልጽ መንግስት ለመመስረትም መንገድ ነው። የአንዳንድ መንግስታት ክፍት አለመሆን አስጊና አስፈሪ የሆነ ነው። ለመሆኑ ግልጽነት በሌላቸው ወይም ክፍት መሆን ባልመረጡና በተሳናቸው መንግስታት ወይም ባለስልጣናት ላይ ሊደረግ የሚገባው ምንድን ነው? የሚል ጥያቄ ነበረች ሩዊሳ ያነሳው። ምንድን ነበር ለዚህ የተሰጠው መልስ በውይይቱ ላይ አኖክ እንግዲህ በስፋት ቀላል መልስ የለውም ይሄ ጥያቄ። ምክንያቱም በሂደት በተቋማት መጎልበትና በተቋማት መበርታት እንደዚሁም ግልጽ የሆኑ አሰራሮችን ከሙስና የጸዱ አሰራሮችን፣ እኩልነት የምጣኔ ሀብት ተጠቃሚነትን ሊያረጋግጡ የሚችሉ አምዶችን ማስፈን ነው። በውይይታቸው የተነጋገሩባቸው ሁኔታዎች ግን በእርግጥ መንግስታት ለእነኝህ መርሆዎች ተገዢ እንዴት ሊሆኑ እንደሚችሉ የተነሱትን ጥያቄዎች አስመልክቶ ግልጽና እንደዚህ ነው የሚባል መልስ አልተሰጠም። ግን ብዙዎች እንዲያስቡበት እንዲወያዩበት በየሀገራቸው በሚሄዱ ጊዜ ደግሞ የሚገጥማቸውን ፈተና የሚመለከቱበት ሆኖ ነው። እንግዲህ በዚህ ተሞክሯቸው ስንቅ እየቋጠሩ ነው ይሄዱት፣ መልሱን እራሳቸው እንዲሰጡ ማለት ነው በህይወታቸው ውስጥ በህይወታቸው ውስጥ ሊያስቡባቸው የሚገቡ ናቸው። እንግዲህ እዚህም የሚገኙ የዩናይትድ ስቴትስ ተሞክሮዎችን ወደ ሀገሮቻቸው ይዘው የሚሄዱት የመንግስት ሰራተኞች የሚገኙባቸዋል። ስለዚህ በመንግስት ስራ በህዝብ አገልግሎት፣ በህዝብ አስተዳደር ውስጥ ምን አይነት ለውጥ ሊያመጡ እንደሚችሉ የተነጋገሩበት ነው እና ሆኖም እንግዲህ ሰለሞን፣ ሁላችንም እንደምናውቀው ለውጥ ቀላል ነገር አይደለም። እነሱም ይገነዘባሉ ይሄን። ስለዚህም ሲወያዩ ነበረ ለዚህ ስንቅ የሚሆናቸውን ነው። እንግዲህ በዚህ ተሞክሯቸው እየቋጠሩ ያሉት ይህን አስመልክቶ ደግሞ የተለያዩ ልምድ ያላቸው ሰዎችንም አነጋግሯል። ከጆርጅ ዋሽንግተን ዩኒቨርሲቲ ድምፁ ካላችሁ ሶናልሻ የሚከተለውን ምክር ሰጥተዋቸዋል። ምንድን ነው አሁን ቅድም አንተ ያልከውን የሚያጠናክር አንድ አስተያየት የሰጡ ነበረ ሰው ነበር። እስቲ በቀንጨብ አድርገን እንስማው። እስቲ መልካም

ቀደም ሲል ከቺርዊሳ ካነሳው ሀሳብ ጋር የሚደጋገፍ ነገር ነውና እና ነገ ከነገ ወዲያ እኮ እነዚህ የሲቪል ማህበረሰብ ድርጅቶች ትርፍ ለትርፍ ያልተቋቋሙት ድርጅቶች መንግስት ወደ አንድ መስመር የሚሄዱ ወደ አንድ አቅጣጫ የሚጓዙ ናቸውና ዛሬ የምታዩት ነገ አይኖርም። ነገን የምትሰሯት እናንተ ራሳችሁ ናችሁ የሚል መልዕክት ያለው አስተያየት ነበር የሰጡት እኛ ተሰብሳቢ። ሰለሞን ይህንንም ይገነዘባሉ። ነገም ብቻ አይደለም ዛሬም በስራ ላይ የተሰማሩ ወጣቶች ናቸው። ከዚሁ ጋር ተያይዞ ጥያቄም የጠየቀ ታሪኩም ቢሆን ለብዙዎች በአርአያነት ሊጠቀስ የሚችል ኢትዮጵያዊ ወጣት ሚካኤል አዲሱ ይባላል። የተለያዩ የገንዘብ አገልግሎቶችን የሚሰጥ ተቋም ገንብቶ በተለያዩ የማህበረሰብ ክፍል በተለይ ወጣቶችና አዳዲስ ሀሳብ ያላቸውን የገንዘብ አገልግሎት የብድር፣ የቁጠባ፣ የመሳሰሉ የገንዘብ አገልግሎቶችን የሚሰጥ በጣም በአርአያነት ሊጠቀስ የሚችል ኢትዮጵያዊ ወጣት ስራ ፈጣሪ ነው ማለት ነው። ስራ ፈጣሪ ወጣት ነው ማለት ነው ስራ ፈጣሪ ወጣት ነው። እሺ እንስማ። ካለው ነገር ቀን ጨባርገን እንስማ በትንሹ። መልካም ሚካኤል አዲስ ይባላል። የመጣሁት ከአዲስ አበባ ኢትዮጵያ ነው። የሚሰራው ደግሞ ብዙ ነገሮች ሰራለሁ፣ ግን በዋናነት እዚህ ፌሎሺፕ ውስጥ የተሳተፍኩት አንድ አዲስ ያቋቋምኩት የማይክሮ ፋይናንስ ተቋም አለ። ያ ማለት መካከለኛና አነስተኛ የብድርና የገንዘብ አገልግሎቶችን የሚሰጥ ተቋም አቋቋም ያለው። ስለዚህ እዚህ የመጣሁት በቢዝነስ ወይም ኢንተርፕርነርሽፕ ወይም የንግድ ስራ እና የስራ ፈጠራ በሚለው መስመር ነው የመጣሁት። ዛሬ ጠዋት እንግዲህ ትናንት ከፕሬዚዳንት ባራክ ኦባማ ጋር እንደዚሁም ከኮንግረስ አባላት፣ ከጆን ኬሪ የውጭ ጉዳይ ሚኒስትሩ ጋር ተገናኝታችሁ ለውጥ ስለማምጣት ብዙ ከእናንተም ከፕሬዚዳንቱም ከዩናይትድ ስቴትስ ባለስልጣናት ጋር ተነጋግራችኋል። ዛሬ ደግሞ እየተወያያችሁ እርስ በርስ ያላችሁት ቀጣዩ እርምጃስ ምንድን ነው ወደ አፍሪካ ተመልሰን ወደ ኢትዮጵያ ተመልሰን ምን እንስራ እያላችሁ እየተወያያችሁ ነበር። አሁን ለፓናሉ አንድ ጥያቄ አንስተን ነበር። እስኪ ጥያቄህን በአማርኛ ድገምልንና እየተሰጠህን መልስ አያይዘን ቀጣዩ ምንድን ነው የሚለውን እንወያ ኦኬ። እንግዲህ አሁን ዛሬ እየተነጋገርን ያለ ነው በዋናነት እንደ አጀንዳ የተያዘው እነዚህ የሲቪል ሶሳይቲ ተቋማት የሚባሉት የነሱ ድርሻ ምንድን ነው መሆን ያለበት? እንዴት ቢሰሩ ጥሩ ነው? በተለይ ደግሞ አሁን በቅርቡ ቴክኖሎጂን በመጠቀም ሞባይል ቴክኖሎጂ፣ አጭን መልእክቶችን እኔ ሶሻል ሚዲያ የመሳሰሉትን ተጠቅሞ እንዴት የተለያዩ ጥሩ ጥሩ ለህብረተሰብ ወይም ለዜጎች የሚጠቅሙ አጀንዳዎችን ማራመድ ይቻላል? በተለይ ደግሞ አክቲቪዝም የሚሉት ነገር አለ። አንድ ነገር አነሳስቶ እስከ መጨረሻው ለግብ ማድረስ ማለት ነው። እዛ ላይ እንግዲህ ስንነጋገር እኔ ያነሳው ጥያቄ ምንድን ነው እነዚህን የተለያዩ ቴክኖሎጂ ቴክኖሎጂዎችን ተጠቅመን አንድ ጥሩ ተብሎ የሚታሰብ አጀንዳን ለህብረተሰቡ ጋምጥተን አቅርበን ድጋፍ አሰባስበን ወደ አክሽን ወይም መንግስት እርምጃ እንዲወስድበት ለማድረግ በምንሰራበት ጊዜ ያላሰብናቸውና ምናልባት ጥሩ እንሰራለን ብለን ወደ መጥፎ አቅጣጫ ሊሄዱ ይችላሉ። በተለይ አፍሪካ ውስጥ ስንኖር ሁሉም ሰው የትምህርት ደረጃ ወይም አንድ ነገር የመረዳት አቅሙ እኩል ነው ብለን አናስብም። ስለዚህ በሞባይል ቴክኖሎጂ ተጠቅመን ለሚሊዮኖች የላክነው መልእክት ምናልባት ያላሰብነው አይነት መጥፎ አቅጣጫ ይዞ ለጥሩ ነገር የላክነው መልእክት መጥፎ ነገር ይዞ መጥቶ ወደ ፖለቲካል ኢንስቴቢሊቲ ወይም ያለመረጋጋት፣ ወደ እርስ በርስ ግጭት ሊያመራ ስለሚችል ራሳችሁን እንዴት ከዚህ ትጠብቃላችሁ? የሚል ጥያቄ አንስቼ ነበር። ሄኖክ ይህንን ነው የሚመስለው፣ የሚካኤል አስተያየት እና እንግዲህ ተከታይ እንግዲህ በስፋት ምን እየሰራ እንደሆነ ድምጽህን ጊዜ እዚህ የተሰበሰቡት ወጣቶች ብዙዎቹን ስታነጋግራቸው በጣም ደስ የሚሉ በመሪነት ለወደፊት ሳይሆን አሁንም በመሪነት ያሉ ናቸው። የሚካኤል አዲሱን የሚ እንዴት ደግሞ ተግባር እንዳመጣው ከዛም አልፎ ይሸልሟል። በንግድና መጣን ያ ዝግጅታችን ከምሽቱ በሶስት ሰዓት ሉታሪ ይሆናል የእነዚህን ወጣቶች ታሪክም የአሜሪካ ድምጽ ሬዲዮ ለአድማጮች ጆሮ የሚያደርሱ ይሆናል። አመሰግናለሁ። አመሰግናለሁኝ ሄኖክ እንግዲህ እንዳልከው ከምሽቱ ሶስት ሰዓትም በሀያ ሁለትና በሀያ አምስት ሜትር ባንድ የአጭር ሞገድ ስርጭታችን ሰፋ ያለ ዘገባ እንጠብቃለን። በዜና አወጃውም ጊዜ ሆነ በምጣኔ ሀብት ክፍለ ጊዜህ ሰሞኑንም እንደዚሁ በተከታታይ ያነጋገርካቸውንም ወጣቶች ይዘህ እንደምትቀርብልን ተስፋ እናደርጋለን። አመሰግናለሁ። በአድማጮቻችን ስም በድጋሚ ሄኖክ መልካም ቆይታ። አመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። አሁን የኢትዮጵያውያን ዲሞክራሲያዊ ፓርቲ በገዢው ፓርቲ ኢህአዴግ ላይ ያቀረበው ቅሬታ በሀገር አቀፍ የፖለቲካ ፓርቲዎች ሊጣራ ነው። ለሐምሌ 12 ጠርቶት የነበረውን ስብሰባ የሰረዘው ኢዴፓ ሊቀሰቅሱ የመጡ አባሎቹና መሪዎቹ በፖሊስ ታግተው እንደዋሉ መግለጹ ይታወቃል። ለዝርዝሩ የእስክንድር ፍሬው ዘገባ የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ የምርጫ ስነ ምግባር ደንቡን የፈረሙ ተቃዋሚዎችና ገዢው ፓርቲ የሚሳተፉበት ያገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባል ነው። ሐምሌ 12 2006 ዓ ም ሊያካሄድ የነበረውን ህዝባዊ ስብሰባ የሰረዘው ይህ ተቃዋሚ ፓርቲ ለዚህ ምክንያቱ በአባሎች ላይ የደረሰው ጫና ነው ባይ ነው። ለዚህ ስብሰባ ቀስቀሳ ሊያደርጉ የወጡ አባሎቹና አመራሮቹ በፖሊስ ታግተው መዋላቸውን ደግሞ በማሳያነት መጥቀሱ ይታወሳል። ሰሞኑን በተካሄደው የአገር አቀፉ የፖለቲካ ፓርቲዎች የጋራ ምክር ቤት ስብሰባ የዴፓ ቅሬታ አቅርበዋል። ውይይትም ተደርጎበታል። ቅስቀሳዬ ተደናቀፈብኝ ያለው ይህ ተቃዋሚ ፓርቲ ቅሬታውን ያቀረበው በገዢው ፓርቲ ኢህአዴግ ላይ መሆኑን ፕሬዝዳንቱ ዶክተር ጫኔ ከበደ ለቪኦኤ አብራርተዋል። ሁሉም የጋራ ምክር ቤት ፖለቲካ ፓርቲዎች አባላት አሉ። ኢህአዴግም አንዱ ፖለቲካ ፓርቲዎች የጋራ ምክር ቤት አባል እንደመሆኑ መጠን ወኪሎች አሉት። የኢህአዴግ ወኪሎች አሉት። ከዚህ አንጻር ጉዳዩን በጥልቀት ከተወያየን በኋላ ኮሚቴ በዝርዝር ጉዳዩን አይቶ ወደፊት የጋራ ምክር ቤቱ ያጋጠመውን የአሰራር ክፍት ወይም የሕግ ክፍተት ካለም ያንን መርምሮ ወደፊት ለሚኖረን አሰራር አቅጣጫ ይዞ እንዲመጣ የእኛን ያቀረብነውን አቤቱታ ሁለት ከረር ያሉ ነጥቦችን ነው የጠየቅነው። አንደኛ፣ የመንግስት አካላት መንግስት እንዲሰሩለት አዘጋጅቶ ቀጥሮ እያሰራቸው ያሉ የፖሊስ አካላት እና የደህንነት አካላት መሆናቸውን በአጽንኦት ጠቅሰን እኛን ስብሰባ ቅስቀሳ እንዳናደርግ ያገ የሞገዱን አካላት ናቸው። እነዚህ አካላት እና እነኚህ መጠየቅ ስላለባቸው በጉዳዩ ላይ አጥኚው ኮሚቴ ይህንን ጉዳይ በአስቸኳይ አጥንቶ አቅርቦ መንግስት ለህዝብ ማብራሪያ እንዲሰጥ ነው አንዱን የጠየቅነው ጥያቄ። ሁለተኛ ይህንን ያደረጉ አካላት ጥፋተኛ ሆነው ከተገኙ በህግ የሚጠየቁበትን አግባብ የዚህን ማቅጣጫ ይዞ እንዲመጣ ነው። በነዚህ ጉዳዮች ላይ ውሳኔ ከሰጠንም በኋላ ጭው ምርጫ ዘመን በመሆኑ ምክንያት እኛም ስጋት ስላለን፣ በዚህ ጉዳይ መቀጠል ፓርቲያችን በጣም እየሰጋ ስለሆነ ወደፊት በሰላማዊና በዲሞክራሲያዊ መንገድ ህዝባዊ ስብሰባዎችን ማድረግ የሚገባን ከሆነ የጋራ ምክር ቤቱ የህግ ክፍተት አለበት ማለት ነው። ስለዚህ ይሄ የጋራ ምክር ቤት ይህንን ክፍተት የሚሞላበት አስቸኳይ የሆነ መፍትሄ ይዞ እንዲመጣ ና እኛም ቀጣይ ስራዎቻችንን በተሟላ መልኩ መስራት እንድንችል ይህንን ገዥውም ፓርቲም ሆነ መንግስት ኃላፊነታቸውን ኃላፊነቱን እንዲወስዱ የሚል ጥያቄ ነው ያቀረብ ነው። ስለዚህ ይሄ ምንም ልዩነት በሌለው ሁኔታ ሁሉም የጋራ ምክር ቤት የፖለቲካ ፓርቲዎች የተስማሙበት ና ኮሚቴውም ተቋቁሞ በአጭር ጊዜ ውስጥ መልስ ይዞ እንዲመጣ ይህንን አሳይመንት ይዞ ነው የተለያየው። መቼ ነው ውጤቱ የሚታወቀው? ዶክተር ጫኔ ሌላው ጥያቄ ደግሞ ኮሚቴ ተቋቋመ ሲባል እናንተም ጭምር ያላችሁበትን እዛው አባላት የሆናችሁ የጋራ ምክር ቤቱ አባላት የሆናችሁ ፓርቲዎች አባል የሆናችሁበት ኮሚቴ የተቋቋመው አጣሪ ኮሚቴው ልክ ነው? ያ የራሳችን የሆነ አሰራር አለው ቅሬታ በሚያቀርቡበት ሁለት ሰዓት ቅሬታውን ያቀረቡ አካላትና ቅሬታ የቀረበበት አካል ሌሎች ኮሚቴዎችን ጨምሮ ሌሎች ፓርቲዎች የተመረጡ ሌሎች ፓርቲዎችንም ጨምሮ እዛ ላይ በተስማማንበት መሰረት እኛንም የተከሰሰውንም ኢህአዴግንም ጨምሮ ሌሎች ሶስት የፖለቲካ ፓርቲዎች ያሉበት ኮሚቴ ተቋቁሞ ነው ጉዳዩ እንዲያጠራ የተደረገው። እዚህ ላይ ቅሬታ አቅራቢው ኢዴፓ ነው፣ ቅሬታ የቀረበበት ኢህአዴግ ነው ተብሎ ነው የሚወሰደው። ትክክል ነው። ቅሬታውን እንዲያጠራ የተቋቋመው ኮሚቴ ስራውን በፍጥነት እንደሚያጠናቀቅ ተስፋ ያደረጉት የኢዴፓው ፕሬዝዳንት ሌሎች ህዝባዊ ስብሰባዎችን የሚያደርጉት ከዚህ በኋላ መሆኑን አስታውቀዋል። በቅድሚያ በመቀሌና በባህር ዳር ከዚያም በሌሎች የሀገሪቱ አካባቢዎች ህዝባዊ ስብሰባዎች እንደሚያደርጉ ማብራርተዋል። አገር አቀፉ የፖለቲካ ፓርቲዎች ምክር ቤትና የእስካሁን እንቅስቃሴዎቹ በተለይ በምርጫ ወቅት በተደጋጋሚ የሚጠቀሰው የዚህ ምክር ቤት እንቅስቃሴ አሁን ምን ደረጃ ላይ ይገኛል? በተከታይ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። እስከ መሰናበቻችን ድረስ አንድ ሙዚቃ እንጋብዛችሁ። አጠር አጠር ያሉ መረጃዎችንም እንደዚሁ እናካፍላችኋለን። ከመሰነባበታችን በፊት አጠር ጠር ያሉ መረጃዎችን ላካፍላችሁ። ምንዛሬ ዛሬ እንጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 19 ብር ከ59 ሳንቲም ተመንዝሯል። ነገ አዲስ አበባ ዝናባማ እንደምትሆን አሁን ከኢንተርኔት ላይ ያገኘሁት መረጃ ይጠቁማል። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ዌብሳይት ሰሞኑን አገም ጠቀም እያለ አንዴ የመስራት አንዴ ያለመስራት ሁኔታ ይታይበታል። ለማንኛውም ያንን የመሰለ ድንቅ ዌብሳይት ወደፊት በንቃት ይሰራል ብለን ተስፋ እናደርጋለን። የአዲስ አበባ ከፍተኛ ሙቀቷ ነገ 18 ዲግሪ ሴልሽስ፣ ዝቅተኛው 13 ዲግሪ ሴልሽስ ይሆናል። እንግዲህ፣ የተከበራችሁ አድማጮች፣ እስከ ዝግጅታችን ፍጻሜ ከምን ልክ ወስ ናቸው ላንቺ ስል ጋር እንተዋችሁ። ጤና ይስጥልኝ፣ መልካም ምሽት። ከዚህ ከስቱዲዮ ፕሮግራሙ መሪ ሀይሉ ታምራት፣ እንደዚሁም የቴክኒሻኑ ሊና ስሪምፑስ፣ እኔ ማስተናጋጃችሁ ሰለሞን አባተ በዚሁ እንሰናበታችኋለን። ጤና ይስጥልኝ። እስከ ምሽቱ ሶስት ሰዓት